የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም አሁን ጀመረ። ቁጥራቸው 7500 የሚደርስ የቀድሞ የተዋጊዎችን በማሰናበት ስራ እንደሚጀምር የተሃድሶ ኮሚሽን አስታወቀ። አጠቃላይ ግምቱ በዚህ ሁለት ወር የዝግጅት ስራዎችን እየሰራን ከቆየን፣ የሀብት ማሰባሰብ ስራው እያካሄድን ከቆየን ከሚቀጥለው ሁለት ወራት በኋላ የመጀመሪያ ዙር ትግበራ ለማካሄድ ሀሳቡ አለን። ቅድሚያ የሚሰጣቸው ከቀድሞ ተዋጊዎቹ አካል ጉዳተኞች፣ ሴቶች እነዚህ ሴቶች የወለዱቸው ህጻናት ለእነዚህ እንደዚህ ቅድሚያ እንሰጣለን ነው የተሀድሰው ኮሚሽኑ ምክትል ኮሚሽነር ተስፋ አለም ይህ ደጎ ናቸው። የሰማችኋቸው ሙሉ ዘገባው በዕለቱ አብይ ርዕስ ዜናውን ተከትሎ ይቀርባል። በደንበል ሀይቅ የሞተር ጀልባ እገዳ የዘዋይ ደሴት ነዋሪዎች መቸገራቸውን አመለከቱ የሚለው ሌላው ዘገባችን ነው። ሐሙስ ግንቦት 8 2016 ዓ ምት ጤና አስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አስማማዋዬ ነው። ለሰዓቱ የዓለም ዜናዎች ተሰይመዋል ጽዮን ግርማ ዋና አዘጋጅዋ ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብናችሁን ዘልቃለን። የቴክኒክ መሐንድሳችን ኤልያስ አስማረ፣ ኔልሰን ሎፔዝ ደግሞ ለምህንድስናው ተሰይመዋል። አሁን በቀጥታ ወደ ሰዓቱ የዓለም ዜናዎች ነው የምናምራው። መልካም ምሽት። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን በድጋሚ እንደምናምሽታችኋል። የሰዓቱን ዜናዎች ማቅረብላችሁ አስማማየኖ ነኝ። በዜናሬው ዜናዎቻችን በሱዳን የተደቀነው የራብ ቸነፈር አደጋ እየተባባሰ ነው ስለመባሉ ፕሬዚዳንት ፑቲን ቤጂንግ ላይ ከፕሬዚዳንት ሺ ጋር እየመከሩ ስለመሆኑና ሌሎች ዜናዎችንም አካተናል። ወደ መጀመሪያው ዜና ሳልፍ ጦርነት በተጎዱት የሱዳን አካባቢዎች ቁጥር ወደ አምስት ሚሊዮን በሚጠጋ ሕዝብ ላይ የተደቀነው የራብ ቸነፈር አደጋ ከእለት ወደ ዕለት እየተባባሰ ነው ሲል የዓለም የምግብ ፕሮግራም አስጠነቀቀም። በዚህ ሳምንት ሱዳንን ጎብኝቶ የተመለሱት የዓለም የምግብ ፕሮግራም ምክትል ዋና ስራ አስኪያጅ ካርል ስካው ትናንት ረቡዕ ባወጡት መግለጫ የረሃቡ ሁኔታ በፍጥነት እያሽቆለቆለ መሆኑን አመልክተዋል። የከበደ ቸነፈር አፋፍ ላይ ለሚገኘው ህዝብ የሰብአዊ ረዴት ተደራሽነት እናመቻቻለን ብለው ቃል የገቡት ወገኖች በሙሉ አሁኑ በተግባር ሊተረጉሙት ይገባል ሲሉም አሳስበዋል። ዳርፉርና ኮርዶፋን አካባቢ የክረምቱ ዝናብ ወቅት ገብቶ መንገዶች ከመዘጋጋታቸው በፊት የምግብ አቅርቦት ለማከማቸት ያለው የጥቂት ሳምንታት ጊዜ ብቻ መሆኑን የዓለም የምግብ ፕሮግራም ባለስልጣኑ መግለጫ አስጠንቋል። ገበሬዎችም ዝናቡ ከመጀመሩ አስቀድሞ ደህንነታቸው ተጠብቆ የእርሻ መሬታቸው ደርሶ መዝራት እንደሚኖርባቸው አክለዋል። የዓለም የምግብ ፕሮግራም የውጊያው መቀጠል፣ የድንበር ኬላዎች መዘጋትና የፍተሻን የመሳሰሉ ችግሮች ቢኖሩም በአሁኑ ጊዜ 2.5 ሚሊዮን ለሚሆኑ ሱዳናዊያን እርዳታ እያቀረበ መሆኑን ገልጿል። ይህ በእንዲህ እንዳለ በሰሜናዊ ዳርፉር ያለው ሁኔታ ባለፉት ሳምንታት እየተባባሰ መሆኑን የተባበሩት መንግስታት ድርጅት በማስጠንቀቅ ላይ ነው። ባለፉት ቀናት የፈጥኖ ደራሽ ያሉት ተዋጊዎች ዋና ከተማ ኤልፋሽር ወደሚገኙት የሱዳን የጦር ሰራዊት ኃይሎች መገስገስ መጀመራቸው ዘገባዎች አመልክተው ከተማ ያሉት ከ800 ሺህ በላይ ሲቪሎች አደጋ ላይ እንዳሉ ገልጸዋል። ባለፈው ሰኞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬሽ ተፋላሚ ወገኖች በአስቸኳይ ውጊያውን አቁመው የተኩስ አቁም ድርድሩ እንዲቀጥሉ ጥሪ አሰምተዋል። ዳርፉር ውስጥ በፈጥኖ ደራሽ ኃይሎች ያልተያዘች ከተማ ኤልፋሽር ብቻ ስትሆን የለየለት ውጊያ ከተቀሰቀሰ እንደ አውሮፓያን አቆጣጠር 20 በዳርፉር ውስጥ የአረብ ጃንጃዊድ ታጣቂዎች በዛጓዋ ማሳሊት፣ ፉርና ሌሎች የሚያረብ ያልሆኑ ጎሳዎች ላይ የፈጸሙትን የዘር ማጥፋት የመሰለ ጭካኔ የተመላበት ጥቃት ሊደርስ እንደሚችልም ተመላክቷል። ኤልፋሽር ውስጥ በምግብ ጥረትና በዋጋው ማሻቀብ የተነሳ 330 ህዝብ ለከባድ የራብ ቀውስ መጋለጹን የተባበሩት መንግስታት ድርጅት አስታውቋል። የዩናይትድ ስቴትስና የኒጀር ከፍተኛ ባለሥልጣናት ስለ አሜሪካውያን ወታደሮች አወጣጥ ንግግር ጀምረዋል። አሜሪካውያን ወታደሮች ከኒጀር የሚወጡበትን መንገድ ለማቀናጀት የሚካሄደው የዩናይትድ ስቴትስና የኒጀር ከፍተኛ ባለሥልጣናት ውይይት ተጀምሯል። በዩናይትድ ስቴትስ የመከላከያ ሚኒስቴር የልዩ እንቅስቃሴዎችና የመለስተኛ ግጭቶች ጉዳይ ረዳት ሚኒስትር ክሪስቶፈር ሜየር እና የጋራ ኃይሎች እድገት ዳይሬክተር ሌትናት ጀኔራል ዳቪን አንደርሰን ትናንት ረቡዕና ዛሬ ሀሙስ ኒያሚ ላይ ከአዲሱ የኒጀር መንግስት አባላት ጋር እየተወያዩ መሆኑን ሁለት የዩናይትድ ስቴትስ ባለሥልጣናት ለቪኦኤ ገልጸዋል። ይገልጸዋል የኒጀር መንግስት ትናንት በኤክሴ ማህበራዊ መገናኛ ገጹ ባወጣው መግለጫ እንዳስታወቀው ሁለቱ ከፍተኛ የዩናይትድ ስቴትስ ባለሥልጣናት ከወታደራዊ መፈንቅለ መንግስቱ አባላት መካከል አንዱ ከሆኑትና የመከላከያ ሚኒስትር ሆነው ከተሾሙት ሌተናል ጄኔራል ሳሊፍ ሞዲ ጋር ተነጋግረዋል። የኒጀር የደህንነት ብሔራዊ ምክር ቤት አያይዞም ከዩናይትድ ስቴትስ ከፍተኛ ባለስልጣናት ጋር ስብሰባው የተጀመረው ኒጀር ከዩናይትድ ስቴትስ ጋር ያላትን የወታደራዊ ሰፈር ስምምነት ካወገዘችው ከሁለት ወራት በኋላ መሆኑን ጠቅሶ የወታደሮች አወጣጥ በጊዜ ገደቡ መሰረት ደህንነታቸው ተጠብቆ ስርዓት ባለው መንገድ እንዲከናወን የተቻለን ሁሉ እናደርጋለን ብሏል። ኒጀር ውስጥ ወታደሮች፣ ሲቪሎችና የኮንትራት ሰራተኞችን ጨምሮ 900 የሚሆኑ የዩናይትድ ስቴትስ ወታደራዊ አባላት ያሉ መሆኑን ስማቸው እንዳይገለጽ የጠየቁ የዩናይትድ ስቴትስ ባለስልጣን ለቪኦኤ ገልጸዋል። የሚበዙት የአሜሪካ ወታደራዊ አባላት የሚወጡበት አኳን እስከሚመቻችላችሁ ድረስ ከምድብ ጊዜያቸው በላይ እዚያው ኒጀር መቆየታቸውም ተመላክቷል። አምስት የእስራኤል ወታደሮች ሰሜናዊ ጋዛ ሰርጡ ውስጥ ከራሷ ከእስራኤል በተሰነዘረ ተተኳሽ መገደላቸውን ዛሬ የእስራኤል የጦር ኃይል አስታወቀም። ወታደሮች የተገደሉት በተኩስ ልውውጥ መሀል መሆኑን ያመለከተው የእስራኤል የጦር ኃይል ሌሎች ሶስት ወታደሮችም መቁሰላቸውን አስታውቋል። በዚህ ጦርነት ባለፈው ጥቅምት ወር ከተጀመረ ወዲህ የሞቱት የእስራኤል ወታደሮች ቁጥር 273 መድረሱን ተገልጿል። ይህ በእንዲህ እንዳለ ጋዛ የባህር ጠረፍ ላይ የተጀመረው ጊዜያዊ ጭነት ማረገፊያ ግንባታ መጠናቀቁን የዩናይትድ ስቴትስ የጦር ኃይል አስታውቋል። ግንባታው መጠናቀቁ የሰብአዊ ረዴት ወደ ጋዛ የሚያስገባ አዲስ መስመር ለመፍጠር እንደሚያስችል ተገልጿል። የዩናይትድ ስቴትስ ማዕከላዊ ዕዝ እንዳስታወቀው ሰብአዊ እርዳታ የጫኑ ተሽከርካሪዎች በቀጣይ ቀናት መንቀሳቀስ የሚጀምሩ ሲሆን የተባበሩት መንግስታት ድርጅት እርዳታውን የመቀበሉና ማከፋፈሉን የማቀናጀቱን ኃላፊነት ይይዛል። በተያያዘ ዜና ደግሞ የእስራኤል መከላከያ ሚኒስትር ዮአቭ ጋላንት ከሐማስ ጋር የሚካሄደው ጦርነት ካበቃ በኋላ ጋዛ ላይ ስለሚመሰረተው አዲስ አስተዳደር እቅድ አላወጡም በማለት ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ነቅፏቸዋል። ኔታንያሁ በበኩላቸው ሐማስ ድል ከመመታቱ በፊት እቅዱን ማውጣት ትርጉም የለውም ሲሉ ምላሽ ሰጥተዋል። ለእስራኤል ከሁሉም ከፍተኛውን የጦር መሳሪያ እርዳታ ለጋሽ የሆነችው ዩናይትድ ስቴትስ በበኩሏ ለግጭቱ ፍልስጤምና እስራኤል ጎን ለጎን የሚኖሩበት መፍትሄ በመስጠትና ጋዛንና ዌስት ባንክን የፍልስጤማውያን አስተዳደር ተጠናክሮ እንዲያስተዳድር ጥሪ አቅርባለች። ኔታንያሁና ገዢው የቀኝ ክንፍ ፓርቲዎች ጥምረት ይህን የመፍትሄ ሀሳብ አጥብቀው ይቃወማሉ። ኔታንያሁ ሐሙስ ጋዛ ውስጥ እስካለ ድረስ ወደፊት ስለሚኖሩ አስተዳደር ማውራት ትርጉም የለውም ብሏል። የመከላከያ ሚኒስትር ጋላንት በበኩላቸው ጋዛ ውስጥ ከተያዘ ወታደራዊ እርምጃ በኋላ ፖለቲካዊ እርምጃ መከተል እንዳለበትም አሳስበዋል። አድማጮቻችንና ተመልካቾቻችን የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የቻይናው ፕሬዚዳንት ሺጂፒንግ የሁለት ቀናት የስራ ጉብኝታቸውን ዛሬ የጀመሩት የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ቤጂንግ ላይ ተቀብለው አነጋግረዋል። በሩሲያና በቻይና መካከል ያለው ግንኙነት ሁኔታዎች የፈጠሩትን አጋጣሚ ተንተርሶ ያልተገባ ጥቅም ለማጋበስ የሚፈጸም አይነት ወይም በማንም ላይ የተነጣጠረ አይደለም። በዓለም አቀፍ ጉዳዮች ዙሪያ የምናደርገውም ትብብር ለዓለም መረጋጋት ከሚያግዙ ምክንያቶች አንዱ ነው። ፑቲን ትላንት ከቻይና መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ሩሲያ በዩክሬን ጦርነት ጉዳይ ለመደራደር ዝግጁ ናት ብለዋል። ቻይና በአንጻሩ በዩክሬን ግጭት ገለልተኛ ነኝ ብትልም ሩሲያን በምጣኔ ሀብት በፖለቲካና እንዲሁም በምታቀርባቸው መከራከሪያዎች ስትደግፍ የቆየች ከመሆኗን በላይ የሞስኮን ጥቃት ለማውገዝ ፈቃደኛ ሳትሆን ቀርታለች። ፑቲን ወደ ቻይና ያደረጉት የዛሬ ጉዟቸው ባለፈው መጋቢት ወር ለአምስተኛ ዙር የስልጣን ዘመን ከተመረጡ በኋላ የመጀመሪያ ውጭ ጉብኝታቸው ሲሆን በስድስት ወራቱ ጊዜ ውስጥ ቻይናን ሲጎበኙ የአሁኑ ሁለተኛቸው ነው። በሌላ በኩል የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ የሰላም እቅድ ያቀረቡት ሲሆን ስዊዘርላንድ በሚቀጥረው ወር ልታስተናግደው ለታሰበው ለዚህ የሰላም ንግግር ሩሲያ አልተጋበዘችም። ዩክሬን በቅዷ መሰረት ሩሲያ በኃይል ይዛ ከግዛቱ የቀላቀለቻቸውን አካባቢ ጨምሮ ጦሯን ሙሉ በሙሉ ከሀገሯ እንድታስወጣ ትሻለች። ሩሲያ የዩክሬንን ግዛት በኃይል ለመቆጣጠር የወሰደችው እርምጃ የዓለም አቀፍ ማኅበረሰብ ይሁንታ ያለማግኘቱ ይታወቃል። በተያያዘ ዜና የዩክሬን ፕሬዚዳንት ቮሎድሞር ዜሌንስኪ ሩሲያ ድብደባ የምታካሄድበት የዩክሬን ሰሜን ምስራቃዊ ክፍለ ግዛት የምትገኘውን ሀርኪቭ ከተማን ዛሬ ሐሙስ እንደጎበኙ ገለጹ። የተጓዙት በክፍለ ግዛቱ ያሉትን ወታደራዊ ባለስልጣናት ለማነጋገር መሆኑን ተናግረዋል። ዜሌንስኪ በማኅበራዊ መገናኛቸው የሀርኪቭ ሁኔታ እጅግ አስቸጋሪ ነው፣ ሁኖም በአጠቃላይ ሁኔታውን እየተቆጣጠረ ነው ማለታቸው ተጠቅሷል። ባለፉት ቀናት ሩሲያ ሀርኪ ውስጥ በርካታ መንደሮችን የመያዟን የተናገረ ሲሆን የሩሲያ ኃይሎች እየገፉ መሆናቸውን ዜሌንስኪ በቅድ የያዟቸውን በርከት ያሉ የውጭ ሀገር ጉብኝቶች እንዲሰርዙ አስገድዷቸዋል። የዩክሬን የጦር ኃይል ዛሬ ሐሙስ ባወጣው መግለጫ የሀርኪ ሁኔታ አሁንም የተወሳሰበ መሆኑን አመልክቶ ሆኖም ኃይሎቹ እያረጋጉት መሆኑንና በአንዳንዶቹ አካባቢዎች እየገፉ ያሉትን የሩሲያን ኃይሎች እየመከቱ መሆናቸውን ጠቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሁለት ቀናት በፊት ዩክሬንን የጎበኙ ሲሆን ዩናይትድ ስቴትስ ሃርኪቭን ለመከላከል የሚያስችል የአየር ጥቃት መከላከያ እንድትለግስ ፕሬዚዳንት ዘሌንስኪ ጠይቀዋቸዋል። ብሊንከንም ባለፈው ወር ከተፈቀደው የ61 ቢሊዮን ዶላር ድጋፍ ጥቅል አካል የሆነ የ2 ቢሊዮን ዶላር ወታደር እርዳታ ይፋ አድርገዋል። በመጨረሻም ትናንት ረቡዕ በተደረገባቸው የግድያ ሙከራ በጥይት ተመተው የቆሰሉት የስሎቫኪያው ጠቅላይ ሚኒስትር ሮበርት ፊኮ ጉዳታቸው ለሕይወት የሚያስጋ እንዳልሆነ የስሎቫክ መንግሥት አስታወቀም። ጠቅላይ ሚኒስትሩ የተተኩሶባቸው የቆሰሉት ትናንት ከመንግሥታዊ ስብሰባ ሲወጡ መሆኑ ተመላክቷል። የ59 ዓመቱ ፊኮ ባንስካ ቢስትሪካ ከተማ ውስጥ የሚገኘው ሩዝቬልት ዩኒቨርሲቲ ሆስፒታል ተወስደው የታከሙ ሲሆን ዛሬ ጠዋት ሆስፒታሉ በፖሊሶች ሲጠበቅ እንደነበረ የቪዲዮ ምስሎች አሳይቷል። አጥቂው ጠቅላይ ሚኒስትሩን በአምስት ጥይት መጥቶ በአስጊ ሁኔታ ያቆሰላቸው ሲሆን ወደ ሆስፒታል ተወስደው ቀዶ ጥገና ህክምና ተደርጎላቸዋል። ሃንዱለባ በተባለው የማዕከላዊ ስሎቫኪያ ከተማ ጠቅላይ ሚኒስትሩ ላይ የተኮሰው የ71 ዓመት ሰው መሆኑን የአገሪቱ ዜና ማሰራጫዎች ተናግረዋል። የትንሽቱን ከተማ ነዋሪዎች በእጅጉ ያስደነገደውን ጥቃት ተከትሎም ከዓለም ዙሪያ ድርጅቱን የሚያወግዙ መግለጫዎች መውጣታቸው ተዘግቧል። አድማጮቻችንና ተመልካቾቻችን የምሽቱ የዓለም ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወዳሉ ላለመልሳችሁ። አስማማዋየነውን፣ ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ዛሬ ግንቦት 8 2016 ነው። በርከት ያሉ ቅንብሮችና ዘገባዎች ይዘናል። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ ናቸው። ጽዮን ግርማ ናት ዋና አዘጋጇ። አሉላ ከበደ እስከ ምሽቱ አራት ሰዓት አስተናግዳችኋለሁ። አሁን ወደ ቀዳሚው የዕለቷ ቢ ርዕስ ነው የምናልፈው፣ ወደ መቀሌ ይወስደናል። ሰባ አምስት ሺህ የቀድሞ ተዋጊዎችን በማሰናበት ሥራ እንደሚጀምር የተሃድሶ ኮሚሽኑ አስታወቀ። በትግራይ ክልል የቀድሞ ተዋጊዎችን አደረጃጀት በማፍረስ ወደ ሰላማዊ ኑሯቸው የመመለስ ሥራ ከሁለት ወራት በኋላ እንደሚጀምር ያስታወቀው የብሔራዊ የተሃድሶ ኮሚሽን በመጀመሪያው ዙር 75ሺህ የቀድሞ ተዋጊዎችን እንደሚያሰናብት አመልክቷል። በሌላ ዜና የብልጽግና ፓርቲና በህወሓት መካከል የተጀመረው የፓርቲ ለፓርቲ ፖለቲካዊ ውይይት በመቀሌ ከተማ ለሶስተኛ ጊዜ ትላንት ረቡዕ ተካሂዷል። ሙልጌታ ጽባህ ተከታትሎታል። የቀድሞ ተዋጊዎች ትጥቅ የማስፈታት ወደ ማህበረሰቡ መልሶ የማዋሃድና የማቋቋም ሂደትን የማስጀመር ውይይት ባለፉት ሶስት ቀናት በመቀለ ከተማ መደረጉን ለአሜሪካ ድምፅ የገለጹት የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ተስፋ አልሚሕ ደጎም ከሁለት ወራት በኋላ በትግራይ ክልል የቀድሞ ተዋጊዎችን ወደ ማህበረሰቡ የመቀላቀል ስራ እንደሚጀመርም አስታውቀዋል። ያገኘነው ሀብት በዙር በዙር ዲሞብላይዝ ለማድረግ አስበናል። እዚያው አንድ ሰባ አምስት ሺህ የሚሆኑ ከትግራይ ዲሞውላይት ለማድረግ ታሳቢ አድርገን እየተንቀሳቀስ ነው። አጠቃላይ ግምቱ በዚህ ሁለት ወር የዝግጅት ስራዎችን እየሰራን ከቆየን የሀብት ማመ ማሰባሰብ ስራው እያካሄድን ከቆየን ከሚቀጥለው ሁለት ወራት በኋላ የመጀመሪያ ዙር ትግበራ ለማካሄድ ሀሳቡ አለን። ቅድሚያ የሚሰጣቸው ከቀድሞ ተዋጊዎቹ አካል ጉዳተኞች፣ ሴቶች፣ እነዚህ ሴቶች የወለዱቸው ህጻናት እነዚህ ቅድሚያ እንሰጣለን ነው። በዚሁ የአንደኛ ዙር የቀድሞ ተዋጊዎችን የማሰናበት ሂደት ከአሁን በፊት በትግራይ ክልል ጊዜያዊ አስተዳደር ከቤተሰቦቻቸው ጋር እንዲቆዩ ተደርገው የነበሩት ከ50 ሺህ በላይ የቀድሞ ተዋጊዎች እንደሚካተቱም አቶ ተስፋ ዓለም ተናግረዋል። በሀገር አቀፍ ደረጃ 371 ሺህ የቀድሞ ተዋጊዎች መኖራቸውን ያነሱት ምክትል ኮሚሽነሩ ከእነርሱም 74 በመቶዎቹ ማለትም 274 ሺህ የቀድሞ ተዋጊዎች በትግራይ ክልል እንደሚገኙ ገልጸዋል። እነኚህ ያህል የቀድሞ ተዋጊዎች ወደ ቀድሞ ኑሯቸው ለመመለስ 750 ሚሊዮን ዶላር እንደሚያስፈልግ ቀደም ሲል በተደረገ ዳሰሳ መታወቁን አቶ ተስፋ ዓለም አውስተው ተጨማሪ ጥናት ግን እንደሚያስፈልግ አመልክተዋል። ከፍተኛ ገንዘብ ለሚጠይቀው የቀድሞ ተዋጊዎችን አደረጃጀት የማፍረስና የመበተን ስራ በሁለት ወራት ውስጥ በሀገር አቀፍና ዓለም አቀፍ ሀብት የማሰባሰብ ስራ እንደሚከናወን ምክትል ኮሚሽነሩ ጠቁመዋል። ከፍተኛ የሆነ ሪሶርስ ችግር አለ። መንግስት ተሳታፊ በሚሆንበት አንድ የሀገር አቀፍ የሀብት ማሰባሰብ የንቅናቄ ስራዎች እንዲሰሩ በሀገር አቀፍ ደረጃ ሁሉም ኢትዮጵያዊ እንዲሳተፍበት በሚያደርግ መልክ የሀብት ማሰባሰብ ስራ እንዲካሄድ አጠቃላይ ክቡር ጠቅላይ ሚኒስትሩ በተገኙበት ደግሞ የፈንድ ሬዚንግ መድረክ እንዲካሄድ እቅድ ተይዘዋል። በሁለተኛ ደረጃ በዓለም አቀፍ ደረጃም ተመሳሳይ መድረክ እንዲካሄድ ኢትዮጵያ ውስጥ የሚገኙ የዩኤን ኤጀንሲስ የዓለም ማህበረሰብ ተወካዮች ተቋማት ባለድርሻ አካላት ደግሞ ሌላ መድረክ እንዲካሄድ የውጭ ጉዳይ ሚኒስትር ሚኒስትር ዴታ ምስጋኑ አረጋ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር ጋር ባደረጉት ውይይት የቀድሞ ታጣቂዎችን ለመበተንና መልሶ ወደ ህብረተሰቡ ለመቀላቀል እንዲሁም የፕሪቶሪያውን የሰላም ስምምነት በምልአት ለመተግበር ዓለም አቀፍ ድጋፍ እንደሚያስፈልግ አጽንኦት ሰጥተው መነጋገራቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ከዚህ ቀደም 85 በመቶ የትግራይ ተዋጊዎች ትጥቅ እንደፈቱና አደረጃጀታ ያላቸውን ማፍረስም በኩሓ መጀመሩ ተገልጾ እንደነበር ይታወሳል። አርብ ግንቦት 18 ቀን 2015 ዓ ም በመቀለ ከተማ ተከናውኖ በነበረ የርክክብ ስነ ስርዓት ላይ መከላከያ ሰራዊቱን ወክለው የተገኙት ብርጋዴ ጄኔራል ደርቤ ሞክሪያ በፕሪቶሪያው የሰላም ስምምነት መሰረት ሰራዊታቸው ከትግራይ ኃይሎች ትጥቅ እየተረከበ መሆኑን ገልጸው ነበር። የሰላም ስምምነቱን ትግበራ የሚከታተለው የአፍሪካ ህብረት የአቋቋመው ተቆጣጣሪ ቡድን ተወካይ ኮንሬል ቴፎሳኮሌ በወቅቱ በተከናወነው ስነ ስርዓት የቡድን የጦር የጦር መሳሪያዎች ርክክብ መታዘባቸው ጠቅሰው ሰማንያ አምስት በመቶ ትጥቅ የማስፈታት ስራ ተጠናቋል ማለታቸው መዘገባችን ይታወሳል። በሌላ ዜና በብልጽግና ፓርቲና በህወሀት መካከል የተጀመረው የፓርቲ ለፓርቲ ፖለቲካዊ ውይይት ለሶስተኛ ጊዜ ትናንት ረቡዕ በመቀሌ ከተማ ተካሂዷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንትና የህወሀት ምክትል ሊቀመንበር ጌታቸው ረዳ በኤክስ የማህበራዊ ትስስር ገጻቸው እንደገለጹት ፓርቲዎቹ በውይይታቸው ዘላቂ ሰላም በሚያረጋግጡ ጉዳዮች ላይ መነጋገራቸውን አስፍረዋል። አቶ ጌታቸው በዚያ ጽሁፋቸው የጊዜው አስተዳድሩ አመራሮች ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር እና በኢትዮጵያ የዩናይትድ ስቴት አምባሳደር ኤርቪን ማሲንጋ ጋር በሰላም ስምምነቱ አፈጻጸምና እያጋጠሙ ባሉ ችግሮች ላይ መምከራቸውን አስረድተዋል። በቀጣይ የስምምነቱን አተገባበር የመገምገም አስፈላጊነት ላይ እንደ ተግባቡ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም ሁልጌታን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ከመቀሌ ወደ ምስራቅ ሸዋ ነው የምናመራው። በደንበል ሐይቅ የሞተር ጀልባ እገዳ የዝዋይ ደሴት ነዋሪዎች ተቸግረናል አሉ። ለምስራቅ ሸዋ ዞን ባቱ ከተማ መገኛ በሆነው በደንበል ወይም ዝዋይ ሐይቅ ላይ የየብስ ጉዞ በመከልከሉ የደሴቶቹ ነዋሪዎች በችግር ላይ መሆናቸውን ነው ያመለከቱት። በሐይቁ ከተማ ደሴቶቹ አንዱ በሆነው ቱሉ ጉዶ ነዋሪ ሆኑ አስተያየት ሰጪ የባቱ ከተማ የትራንስፖርት ጽፈት ቤት ከአንድ ወር በፊት የሞተር ጀርባ እንቅስቃሴን ማገዱን ገልጠው በዚህም የተነሳ የደሴቶቹ ነዋሪዎች ለሕክምናና ለምግብ እጥረት ችግሮች ተጋልጠዋል ነው ያሉት። በሐይቁ ላይ የየብስ መዳረሻ አገልግሎት የሚሰጡ ባለጀልባዎችም ስራ ፈተው በችግር ላይ እንደሚገኙ ነው ያመለከቱት። ገልሞ ዳዊት የነዋሪዎቹንና የባቱ ከተማ አስተዳደርን ምላሽ አካቶ ተከታዩን አድርሶናል። በኦሮሚያ ክልል ምስራቅ ሸዋ እና አርሲ ዞኖች መካከል በሚገኘው የደንበል ወይም ዘዋያቅ ላይ ከወር በፊት የጸጥታ ችግር በሚል ምክንያት የሞተር ጀርባ የየብስ ጉዞ በመከልከሉ የደሴቶቹ ነዋሪዎች ተቸግረው እንደሚገኙ ከመካከላቸው ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ የጠየቁ አስተያየት ሰጪ ለአሜሪካ ድምፅ ተናግረዋል። ይህ ትሉ ጉዶ ደሴት ነዋሪ የሆኑት ግለሰቡ የመኖሪያና የሃይማኖት መካናት ከሆኑትና በቁጥር አምስት በሚደርሱት በእነኚህ ደሴቶች ማለትም ቱሉ ጉዶ፣ ፉልድሮ፣ ቀደቻ፣ ገሊላ እና ደብረ ሲና የሞተር ጀልባ ጉዞ ወሳኝ መሆኑን በመጥቀስ በክልክላዊ የደረሰባቸውን ስጋት ያስረዳሉ። አስጊነቱ በጣም ከባድ ነው። አንደኛ አስጊነቱ ምንድን ነው? ይሄ የጀልባ ጉዳዩ በጣም በአስቸኳይ ካልታየለት ሰው አርሶ ወይንም ነግዶ የሚኖረው እርሻችንም ንግዳችንም ምናችንም ሀይቁ ነው ከኛ ከደሴቱ ነው ጀልባው እየዞረ ደሴቷን እየዞረ ጀልባው እየመዘነ ያው በኪሎ ነው የሚሸጠው አሳ እየመዘገበ እያመጣ እዚህ ዝዋይ ነው የምንገበያየው። በዛ አይነ ሁኔታ ነው ሰው ህይወቱን፣ ትዳሩን፣ ኑሮ ልጆቹን የሚያስተምረው በቃ በአጠቃላይ ጀልባ ነገር ካልታየ በጣም እድሜያችን አጭር መሆኑን ነው እኔ የምገልጸው። በደንብ ላይቅ ላይ ያለው የንፋስ ኃይል በሰው ቀዘፋ ለሚንቀሳቀስ ጀልባ ምቹ አይደለም ያሉት ነዋሪው፣ በደሴቶቹ ላይ የሕክምና ጣቢያ ባለመኖሩም መቸገራቸውን ይናገራሉ። አንድ አለች የበላ የምትባል አንድ ሰው የምትል በሱ እንግዲህ እየመጣን አንዳንድ ያው የሚበላ ነገር በሱ እያደረስን እየተመለስን፣ ያ ምንም አጥጋቢነት አይደለም ከአስር ኪሎ የበለጠ ዱቄት አይዝም ይላል የሚባለው ማለት ነው። በጀልባ ልሄድ ብትል ደግሞ ሁለት ሰው ነው በትንሹ ሰባት ሰዓት ከደሴቱ ከትል ጉዶ ወደዛ ለመምጣት በትንሹ ሰባት ሰዓት ያስኬደናል። ያንን ደግሞ አንድ ቀን እዚህ አድረህ በሁለተኛ ቀን ነው የምትመጣው። እግዚአብሔር ይጠብቀን። እንግዲህ አሁን በዚህ ምክንያት ሰው የሞተብንም አለ። በምጥ የሞተች አለ። ታሞ በነፍስ እንደምንም ብለን ነፍሳቸውን ያዳንን አለ። የሞተ ብሉላ አለ። አሁን በዚህ ምክንያት ምን እንደሚደረግ እግዚአብሔር ነው የሚያውቀው። የሴቲቱ ሕይወት በሕክምና እጥረት ለማለፉ ምን ማስረጃ አላችሁ በሚል የተጠየቁት የባቱ ከተማ ኮሚኒኬሽን ጽህፈት ቤት ባልደረባ ውሳኔው ከተላለፈ ወር ማለፉን አስታውሰው ይህ ሁኔታ ሊከሰት እንደሚችል አስረድተዋል። የሞተር ጀልባ ዕቀባው በደንበል ሐይቅ ላይ ለመዝናኛና ሌሎች ጉዳዮች የየብስ አገልግሎት የሚሰጡ ነጋዴዎችንም ከስራ ውጭ አድርገዋል። በደንበል ሐይቅ ላይ የሞተር ጀልባ አገልግሎት ሰጪ ማህበር አባል የሆኑትና ስማቸው በአካባቢው አለ ባሉት የጸጥታ ስጋት ሳቢያ እንዳይጠቀስ የጠየቁት የባቱ ከተማ ነዋሪ እንዲህ ይላሉ። እኛ ጀልባችን ከቆመብን ወር አልፎናል። በወቅቱ በደሴቶቹ ላይ ተጠርጣሪ የሸኔ አባላት አሉ እየዘረፉም በጀልባ ወደ ደሴቶቹ ገብተው እየተሸሸጉ ናቸው። የጀልባ አገልግሎቱ ቢቆም በእነርሱ ላይ እርምጃ ለመውሰድ ይመቸናል በሚል ነው ውሳኔው የተገለጸልን። ስለ ውሳኔው ምንም የተሰጠን ወረቀት የለም። ትዕዛዙን በስልክ ደውሎ የነገረን የትራንስፖርት ጽህፈት ቤት ነው። ከዚያ በኋላ ሞተራችንን አስረከብን። አሁን በባቱ ከተማ ፖሊስ ጣቢያ ነው ያለው። ክርክላውን ተከትሎ ለባቱ ከተማ ፖሊስ ጣቢያ ከ30 በላይ የማኅበር የጀልባ ሞተሮችን ማስረከባቸውን የገለጹት ነዋሪው ከመንግስት አካል መፍትሄ እንዲሰጠን ጠይቀን አገኘን ያሉትን ምላሽ እንዲህ ያስረዳሉ። ወደ ባቱ ከተማ ትራንስፖርት ጽህፈት ቤት፣ የባቱ ብልጽግና ፓርቲ ጽህፈት ቤት፣ የጸጥታና ደህንነት ቢሮ ሁሉ ዘንድ ሄደን ስንጠይቅ ውሳኔ የሚሰጠው የባቱ ከተማ አስተዳደር ነው አሉን። እርሱንም ጠየቅን፣ ምንም ምላሽ አላገኘንም። ጉዳቱ በጣም ከባድ ነው። ሰው ለወር አይደለም ለአንድ ቀን ሳይበላ አያድርም። በዚያ ላይ እኔ አስራ አምስት ልጆች አሉኝ። ሌላ ምንም የገቢ ምንጭ የለኝም። አሁን ሁሉን ለፈጣሪ ሰጥቼ የሚሆነውን እየተጠባበቅሁ ነው። በክልከላው ምክንያት በሞተር ጀልባ የየብስ አገልግሎት የሚሰጡ ወጣቶች ለመበተን ተገደዋል ያሉት እኚው ነዋሪ መንግስት በደንበ ላይቅ አካባቢ እንዳለ የሚናገረው የታጣቂዎች እንቅስቃሴ መኖሩንም አልሸሸጉም ኢንመጅር ወንቲ አማ ወንቲ ቁን እንጅራ ሀቃ እንጅራ እውነት ነው አለ። ታጣቂዎቹ ባለጀልባዎቹን በግዳጅ ወደዚህ ቦታ ውሰዱን፣ አድርሱን እያሉ ያስገድዳሉ። ሰውም ተቸግሮ ነው ያለው። ይህን የሚያደርጉትም የሸኔ ታጣቂዎች ናቸው። በደንበል ሐይቅ ላይ የሞተር ጀልባ የየብስ ጉዞ እገዳ ከወር በፊት መጣሉን የባቱ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት አስታውቀዋል። ስማቸው እንዲጠቀስ ያልፈለጉ የባቱ ከተማ ኮሚኒኬሽን ጽህፈት ቤት ባልደረባ እገዳው ከአመት በፊት በባቱ ማረሚያ ቤት እና በቅርቡ ደግሞ በከተማው ተፈጽመዋል ያሏቸውን ጥቃቶች ተከትሎ መተላለፉን አብራርተዋል። ከደንበላይቅ ደሴቶች ጋር በተገናኘ አለ የተባለው የጸጥታ ችግር ተፈትቶ ለሰዎች እንቅስቃሴ መስመር እስክዘጋጅ ድረስ የጸጥታ ኃይሎች በስራ ላይ ናቸው ያሉት የኮሚኒኬሽን ጽህፈት ቤት ባልደረባ በሳምንት ውስጥ መስመሩ ለተጓዦች ክፍት እንደሚደረግም ጠቁመዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዳማ ገልሞ ዳዊትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ ርዕስ ደግሞ ወደ ራያ ያሻግረናል። የራያ አካባቢዎች መሠረታዊ አገልግሎት ተቋርጠዋል ሲሉ ነዋሪዎች አመለከቱ። የፕሪቶሪያው ሰላም ስምምነትም ሆነ የፌዴራሉ መንግስት አከራካሪ በሚላቸው የማንነትና የወሰን ጥያቄዎች ከሚነሳባቸው አካባቢዎች አንድ በሆነው የራያ አካባቢ የጤና አገልግሎትና ትምህርት የመሳሰሉ መሰረታዊ አገልግሎቶች መቋረጣቸውን የአለም ማጣ ከተማ አስተዳድ አስታውቋል። መስፍን አራጌ ይዞታል። የማንነትና ራስን በራስ የማስተዳደር ጥያቄ በሚነሳባቸው በፕሪቶሪያው የሰላም ስምምነትና በፌዴራሉ መንግስት አከራካሪ ከሚባሉ ከሰሜን ኢትዮጵያ ጦርነት በኋላ ደግሞ አዲስ በተቋቋሙ የአማራ ክልል አስተዳደር ከተያዙ አካባቢዎች አንዱ የሆነው የራያ አብዛኞቹ ወረዳዎች በትግራይ ክልል ታጣቂዎች መያዙ በአካባቢው ነዋሪዎች ከተነገረበት ካለፈው ሚያዚያ 7 ቀን 2016 ዓ ም ጀምሮ መሰረታዊ አገልግሎቶች መቋረጣቸውን የአላማጣ ከተማ ከንቲባ አስታውቀዋል አገልግሎት መስጠት ካቋረጡት ተቋማት አንዱ የአላማጣ ከተማ ሆስፒታል መሆኑን የከተማዋ ከንቲባና የወሎራ የአማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ሀይሉ አበራ ዛሬ ሐሙስ ለአሜሪካ ድምፅ ገልጸዋል። በዚህም ስምንት የጨቅላ ህጻናትና ሶስት እናቶች ከህክምና አገልግሎት እጦት ጋር በተያዘ ህይወታቸው ማለፉን አስረድተዋል። የትግራይ ክልል ናቸው ሲሉ ከንቲባው የገለጿቸው ታጣቂዎች ከአላማጣ ከተማ በቅርብ ርቀት ላይ ቢገኙም ከተማዋ እስካሁን በመከላከያ ኃይል ቁጥጥር ስር ጦርነት የሚሉት ከንቲባ ሀይሉ ለሆስፒታሉ አገልግሎት መቋረጥ ሶስት ምክንያቶችን ዘርዝረዋል። ቶታሊ ሆስፒታሉ እየቆመ ያለበት ዋናው ምክንያት አንደኛው ከህወሓት ጋር ተመሳጥረው የሚሰሩ ሀይሎች ስላሉ፣ ሁለተኛው የግል ጥቅማቸውን ለማስፋፋት፣ ሶስተኛው ከስጋት አንጻር ነው። ደሞዝም አስፈላጊው ድጋፍ እየተደረገ ህዝባቸውን በችግር ሰዓት ላይ ጥሎ መሄድ ከሞራል አንጻርም ከሙያም አንጻርም የሚጠበቅ አይደለም። በታጣቂዎቹ ላይ የተሰነዘረውን ወንጀል አስመልክቶ ወደ ትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ቢሮ ኃላፊ ረዳ እንዲህ አለፎም በስልክም ሆነ በጽሁፍ መልእክት ምላሽ ለማግኘት ሞክረን ስልካቸው አይመለስም። የደቡብ ትግራይ አስተዳዳሪ ሀፍቱ ኪሮስ ግን ለጽሁፍ መልእክታችን ከሰላሳ ደቂቃ በኋላ እንድንደውልላቸው ምላሽ ሰጥተውን ስንደውል ስልካቸው ከአገልግሎት መስጫ ክልል ውጭ በመሆኑ ልናገኛቸው አልቻልንም። በሌላ በኩል ባለፈው ሚያዝያ 8 2016 ዓ ምት ለመገናኛ ብዙሃን መግለጫ የሰጡት የትግራይ ክልል ጊዜ አስተዳደር ምክትል እርሰ መስተዳደር ሌትናል ጄኔራል ታደሰ ወረደ በአማራ ክልል በተዋቀሩት ሰባት የራያ አላማጣ ታጣቂዎችና በተፈናቀሉ የትግራይ ሚኒሻዎች መካከል የተቀሰቀሰው የአካባቢ ግጭት ተስፋፍቶ አላማጣ ጫፍ መድረሱን መግለጻቸው ይታወሳል። አወዛጋቢ ወይም አጨቃጫቂ እየተባሉ የሚጠሩ አካባቢዎችን በተመለከተም ሌትናል ጀኔራል ታደሰ ሰሞኑን መቀሌ ላይ በሰጡት ጋዜጣዊ መግለጫ አካባቢዎቹ የሚታወቁት የትግራይ ይዞታ ናቸው፣ አከራካሪ አይደሉም ማለታቸውን መዘገባችን ይታወሳል። የሰሜን ኢትዮጵያው ጦርነት በፕሪቶሪያ ሰላም ስምምነት ከተቋ በኋላ አካባቢዎቹን እያስተዳደረ ካለው ከአማራ ክልል መንግስት ኮሚኒኬሽን ቢሮ እስካሁን ምንም አይነት አስተያየት አልተሰጠም። ምላሽ ለማግኘትም ተደጋጋሚ ሙከራዎችን አድርገን አልተሳካለንም። ከፌዴራል መንግስቱ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን ከመግለጽ የተቆጠቡ አንድ አላማጣ ከተማ አስተያየት ሰጪም በሆስፒታሉ አገልግሎት መቋረጥ ምክንያት አጋጥሞኛል ያሉትን መጉላላት ተናግረዋል። ልጅ ለማሳከም አላማጣ ከተማ ሆስፒታል ለመገልገል ሄደን ነበር። ጤና አገልግሎት አይሰጥም ሆስፒታል በጠቅላላ አንደኛ መድኃኒት ቤቱም ተዘግቷል። ያለኝ አማራጭ ወደ ግል ሂዶ ለማሳከም ነው። የመንግስት ሆስፒታል ላይ የሚሰሩ ናቸው ግልን እየሰሩ ያሉት። እነሱ ጋር ተሄዶ ለማስመርመር ደግሞ ከስምንት ሺ እስከ ሀያ ሺ ነው የሚጠይቁት። በከተማዋ የሚገኘው የመንግስት ጤና ጣቢያ ከሶስት ቀናት መቋረጥ በኋላ በጠቅላላ ካሉት ስልሳ ሶስት ሰራተኞች ውስጥ ሰላሳ አምስት ፈቃደኛ ባለሙያዎችንና ድጋፍ ሰጪ ሰራተኞችን በማሰባሰብ የህክምና አገልግሎቱን እንደጀመረ ታውቋል። ይሁን እንጂ ከህሙማኑ ብዛት ከህክምና ባለሙያዎቹ ቁጥር ማነስና ከጤና ጣቢያው አቅም አንጻር የአገልግሎት አሰጣጡ አዳጋች እየሆነ መምጣቱን ጤና ጣቢያውን በፈቃደኝነት እያስተዳደሩና በህክምና አገልግሎትም እየተሳተፉ መሆናቸውን የነገሩን ዶክተር ሰኢድ መረዋ አስታውቀዋል። ከፍተኛ ቁጥር እንዲጨምር ያደረጉት የውጭ ተመላላሽና የኤች አይቪ የእናቶች ክትትል እንዲሁም ደግሞ የህፃናት ክትባት ነው። ሆስፒታል ዝግ በመሆኑ ምክንያት እነሱን በማስተናገድ ይውላል። ሁለተኛ ገጠር አያለማጣ የቲቪ መድኃኒት የሚሰጥ ጤና ጣቢያ የለም። በአጠቃላይ ሌላም ሆስፒታል አለ። ገጠር ራይ ያለ ማጣ መራዋ የሚባል እሱም አገልግሎት አይሰጥም። በዚህ ምክንያት ከአሁን በፊት ዴይሊ ከመቶ ሀያ ያልበለጠ ታካሚ ነበር የሚታየው። በአሁኑ ሰዓት ግን በየቀኑ እስከ አራት መቶ የሚደርሱ አገልግሎት እየሰጠነ ያለ ነው። ይህን ደግሞ በጣም መጨናነቅ ፈጥሯል። ማዋለድ ብቻ አገልግሎት አንሰጥም። እሱንም ግን ለመፍታት ኮማንድ ፖስት መጥቶ አናግረውናል። ዛሬ እነሱ ባለሙያ ከፖለቲካ ነፃ መሆን አለበት ተመልሶ ወደ ስፍራ እንዲገቡ እያገዙን አሉ። እነሱንና ያልተመለሱት ደግሞ ፕሊዝ ተመለሱ እያል ኮሚኒኬት እያደረግን ነው። በሌላ በኩል ባላማጣ ከተማ በራያ አላማጣ በራያ ባላና በኮረም አካባቢዎች በሚገኙ 123 ትምህርት ቤቶች ውስጥ የሚማሩ ከ42 ሺህ በላይ ተማሪዎች በጸጥታው ችግር ምክንያት ትምህርታቸውን ለማቋረጥ እንደተገደዱ ከንቲባ ኃይሉ ተናግረዋል። የትምህርት ተቋማት ኦልሞስት አሁን አንድ ወር እየሆነ ነው ከቆመ። በዚህ ምክንያት ለአመታት ከትምህርት ገበታ አርቀው የነበሩ ህጻናት፣ ወጣቶች በጥሩ ሞራል አነሳስተን ወደ ትምህርት ገበታቸው እንዲመለሱ አድርገን አሁን ላይ ያሉት የ12 ያክል ተማሪዎች ከአሁን በፊት ለሁለትና ለሶስት ዓመታት ትምህርታቸውን ያቋረጡ ናቸው። ከባለፈው አመት ጀምሮ ወደ ትምህርት ገበታቸው እንዲመለሱና በጥሩ ሁኔታ ላይ ጥሩ ተስፋ ያጣልንባቸው ተማሪዎች ነበሩ። ሚያዚያ ሰባት በተደረገው የመጨረሻ ወረራ ትምህርት እንዲቆም ሆኗል ማለት ነው። ዘንድሮ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተናን የሚወስዱ የራያ አካባቢ ተማሪዎች ግን የወልዲያ ዩኒቨርሲቲ ለማስተማር ዛሬ ሐሙስ ተማሪዎችን መቀበል መጀመሩን የዩኒቨርሲቲው አካዳሚክ ፕሮግራሞች ዳይሬክተር ሳሙኤል ንጋቴ ተናግረዋል። የዛ አካባቢ ያሉ መንግስት አካላቶችም የጠየቁት ስለነበረ በእኛ በኩል ዝግ ተማሪዎች ነን። ዘጠኝ ሀምሳ ሁለት አካባቢ ናቸው ተማሪዎቹ እዛ አካባቢ ያለ የሶስት ወረዳ ትምህርት ቤት ተማሪዎች። ስለዚህ እነዚህ ተማሪዎች ዶርም ከማዘጋጀት ጀምሮ መማሪያ ክላሱ ማዘጋጀት ና በቋሚነት በመደበኛ መራ ግብሮ ቶላቸው ሊያስተምሩ የሚችሉ መመራኖችን ዝግጁ አድርገን የሚያውቁ ይጠበቅን ነው። በኢትዮጵያ የአሜሪካ አምባሳደር አርቪንግ ማሲንጋ በኦሮሚያ በአማራ በትግራይ ለሚገኙና ኢትዮጵያን ለሚያስተዳድሩ ሲሉ በትላንት ረቡዕ የፖሊሲ ንግግራቸው ባስተላለፉት መልእክት ወደ ሰላም የሚያሻግረው መንገድ አካታች ውይይት እንጂ ግጭት አይደለም ም ብለዋል። በኢምባሲው የፌስቡክ ማህበራዊ ትስስር ገጽ በወጣው በዚሁ መልእክታቸው አምባሳደር ማሲንጋ ያልተስተጓጎለ ሰብአዊ ድጋፍ እንዲደርስ ውይይት እንዲደረግና በአገር አቀፍ ደረጃ ጊዜያዊ ተኩስ አቁም እንዲኖር ጠይቀዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ አመሰግናለሁ መስፍን። ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ለዚህም ቀዳሚ ያደረግነው የአፍሪቃ የቤተሰብ ሕግ የጾታ መድልዎን ይመለከታል። በአብዛኛው የአፍሪቃ ሀገራት ባሉ የቤተሰብ ሕግጋት የሚታየው ክፍተት በሴቶችና በልጃገረዶች ላይ መገለልን በማባባስ ላይ እንደሆነ አንድ አዲስ ጥናት ጠቁመዋል። በፆታዎች መካከል እኩልነት እንዲሰፍን በመስራት ላይ የሚገኘው ዓለም አቀፉ ለትርፍ ያልቆመ ድርጅት ኢኳሊቲ ናው እንደሚለውም የፆታ ግንኙነት፣ ትዳርና ውርስን በተመለከቱ እንዲሁም በሌሎች ጉዳዮች የሚወጡ ህጎች ለወንዶች ያጋደሉ በመሆናቸው ሴቶችን ወደ ተስፋ መቁረጡ እየገፋፉ ነው ይላል። የአሜሪካ ድምፁ ላሜክ ማሲና ከብላንታየር ማላዊ ያጠናቀረውን ዘገባ እንግዳ ወልዴ እንዲህ ያቀርበዋል። ትላንት ረቡዕ የተከበረውን ዓለም አቀፍ የቤተሰብ ቀንን በማስመልከት የተለቀቀው አዲስ ጥናት ሀያ በሚሆኑ የአፍሪካ ሀገራት ያለው የቤተሰብ ህግ ማዕቀፍ ትዳር፣ ፍቺ፣ ልጅን የማሳደግ ኃላፊነትና የሀብት ባለቤትነትን በተመለከተ የሴቶችን መገለል እንዳባባሰ አመልክተዋል። ኤስተር ዋዌሩ የኢኳሊቲ ናው የሕግ አማካሪ አማካሪና የጥናቱ ተባባሪ አዘጋጅ ናቸው። ኤስተር ከኬንያ ለቪኦኤ እንደተናገሩት የቤተሰብ ህግጋቱ በአፍሪካ በሴቶች ህይወት ላይ አሉታዊ ተጽዕኖ አሳድረዋል። በሱዳን ያለውን እንደ ምሳሌ ብንወስድ፣ ወንዶች እንጂ ሴቶች ፍቺ መጠየቅ አይችሉም። ይህ ማለት ሴቶች በማይፈልጉት ትዳር ውስጥ ታስረው ይቆያሉ ማለት ነው፤ ምክንያቱም ፍቺ መጠየቅ አይችሉም። ኤስተር ጨምረው እንዳሉት በአንዳንድ ሀገራት ሴቶች ፍቺ መጠየቅ ቢችሉም ሁለተኛ ትዳር በሚመሰረቱ በት ጊዜ ከቀደመው ትዳር የወለዱትን ልጆቻቸውን ይዘው እንዲያሳድጉ አይፈቀድላቸውም። በማላዊ ያለው ያስገድዶ መድፈር ህግ በትዳር ውስጥ አይሰራም። ምክንያቱ ደግሞ በልማድ ያለው ህግ በትዳር ውስጥ ሁሌም የፆታ ግንኙነት በሁለቱም ወገኖች ፈቃድ እንደሚደረግ ታሳቢ ስለሚያደርግ ነው። በተጨማሪም በትዳር ውስጥ ያሉ ሴቶች ህመምተኛ ካልሆኑ ወይም ከትዳር አጋራቸው በሕግ ካልተለያዩ በስተቀር እምቢተኛ መሆን አይችሉም። በታንዛኒያ ደግሞ እንደ መደፈር የሚቆጠረው ከተለያዩ በኋላ የሚፈጸም ከሆነ ነው። እንደ አልጄሪያ፣ ካሜሩን፣ አይቮርኮስትና ናይጄሪያ በመሰሉ ሀገራት ያሉት የልማድና የሃይማኖት ደንቦች ውርስን በተመለከተ ለወንዶች ያደሉ ናቸው። ሴቶችና ልጃገረዶች ከወንዶች ያነሰ ውርስ ያገኛሉ። ሃላ አልካሪብ በአፍሪካ ቀንድ በሴቶች ስልታዊ ተነሳሽነት ላይ የሚሠራው ስትራቴጂክ ኢኒሺቲቭ የተሰኘው ድርጅት ኃላፊ ናቸው። ሃላ ከኢትዮጵያ ሆነው ለቪኦኤ እንደተናገሩት በበርካታ ሀገራት የሚታየው የሕግ አለመመጣጠን ሴቶች አጋዥ የማጣት ስሜት እንዲሰማቸው አድርገዋል። እኩል ሳትታይና መገለል ሲደርስብህ አስበው። ድሃ መሆንህ፣ ሆን ተብሎ ለሁከት መጋለጥህ፣ እንደ ሰው ሳትቆጠርና ዝቅ ተደርገ ስትታይ፣ እኩል እድል ሳይሰጥህ ሲቀር የተለያየ የጾታ ጥቃት ሲደርስብህና ክብር ሳይጠበቅ ሲቀር እነዚህ ሁሉ ደርሰውብህም ስትገለል እንደማለት ነው። ፍራንሲስ ሴላሲኒ በታንዛኒያ ግርዛትን ለማስቆም የሚሠራው ተቋም ኃላፊ ናቸው። እርሳቸው እንደሚሉት ማኅበረሰቦችም ሴቶችን ለመከላከል የወጡትን ሕግጋት ወደ ጎን በማለትና ባለማክበር አክበር አሉታዊ አስተዋጽኦ በማድረግ ላይ ናቸው። ኢኒሽ መጀመሪያ ከአስር ዓመት በላይ ያሉ ልጃገረዶችን ለትዳር ለማዘጋጀት በሚል በአሰቃቂ ሁኔታ ይገረዛሉ። አሁን አሁን ሕፃናትንም እየገረዙ ነው። ይህን የሚያደርጉት ከሕግ ለማምለጥ ነው። ምክንያቱም ሕፃናቱ ተገረዝኩ ብለው ፍርድ ቤት አይሄዱም፣ መገረዛቸውንም መናገር አይችሉም። የኢኳሊቲ ናው ኃላፊዋ ኤስተር እንደሚሉት በርካታ ሀገራት የሴቶችን መብት የሚከላከሉ ዓለም አቀፍ ስምምነቶችን ቢፈርሙም በየሀገራቱ የወጡት ሕግጋት ግን አፈጻጸማቸውን አስቸጋሪ አድርገዋል። የአፍሪካ ሀገራት ያሏቸውን የቤተሰብ ሕግጋት ከዓለም አቀፍ የሰብአዊ መብት ሕግጋት ጋር እንዲያጣጥሙ ጥሪ አድርገዋል። አመሰግናለሁ። እንግዲህ ክብራትና ክብራን አድማጭ ተመልካቾቻችን፣ ዓለም አቀፍ ዘገባዎቻችን ይቀጥላሉ። አሁን ወደ ወዲህ ወደ ዩናይት ስቴትስ የሚመልሰን የምርጫ ዘመቻንም የሚመለከት ዘገባ ነው። የኬኔዲ ፕሬዝዳንታዊ ምርጫ ዘመቻ ለሁለቱ ዋና ዋና ተፎካካሪዎች እንደ አሰናካይ ታይተዋል ይለናል። አንዳችም የጋራ ነገር የሌላቸው የሚመስሉት የዶናልድ ትራምፕና የጆ ባይደን ፕሬዝዳንታዊ ምርጫ ዘመቻዎች በአንድ ነገር ግን ይስማማሉ የታወቀ የፖለቲካ ታሪክ ካለው ቤተሰብ ወገን የሆኑትና በጥብቅና ሙያ የሚተዳደሩት የማኅበረሰብ አንቂው ሮበርት ኤፍ ኬኔዲ ጁኒየር ፕሬዚዳንታዊ ተፎካካሪ ሆነው የመቅረባቸው ጉዳይ የአሜሪካ ድምፁ የብሔራዊ ጉዳዮች ዋና ዘጋቢ ስቲቭ ሄርማን በዋይት ሀውስ ካጠናቀረውና ካደረሰን ዘገባ እንዳመለከተው ሁለቱ ጎራዎች ኬኔዲን በመጪው ህዳር ፕሬዚዳንታዊ ምርጫ የማሰናከል ሚና እንደሚኖራቸው ሰው አድርገው ይመለከቷቸዋል። እንደሚከተለው አቀርበዋለሁ። አስተያየት እንዲሰጡ ከተጠየቁ ድምፅ ለመስጠት የተመዘገቡ መራጮች መካከል ከፊል ያህሉ እድሉን ቢያገኙ በዘንድሮ ምርጫ ፕሬዚዳንት ጆ ባይደንንና የቀድሞውን ፕሬዚዳንት ዶናልድ ትራምፕን ሁለቱንም ተፎካካሪዎች በሌላ እንደሚተኳቸው ለህዝብ አስተያየት ገምጋሚዎች ተናግረዋል። እንዲህ ባለው ሁኔታ ውስጥ ሮበርት ኤፍ ኬኔዲ ጁኒየርን አስገብታችሁ አስቧቸው። ፕሬዚደንት ትራምፕም ሆኑ ፕሬዚደንት ባይደን ካሸነፉ ይች ሀገር በህዳር ወር ምን ልትመስል እንደምትችል በአይነ ህሊናችሁ ሳሉት። ክፍፍሉ ይቀጥላል። ቁጣው፣ ብጥብጡና በተለያዩ ጽንፎች ተሰልፎ መስቀልቅሉ ጨርሶ እየባሰ ሄዷል። ለዚህ ማብቂያ ማበጀት የሚቻለው በእኔ እጩነት ለስኬት መብቃት ነው። በዲሞክራቲክ ፓርቲው ቅድመ ምርጫ ሂደት ባይደን ያላቸውን ድጋፍ ለመቀናቀን ያልቻሉትን የማይድን የነርቭ ሕመም ድምፃቸውን ሻከርና ዝግት እንደማድረግ ያደረገባቸው ኬኔዲ ሁኔታው አላስበረገጋቸውም። ሮበርት ኤፍ ኬኔዲ ጁኒየር ቀጣዩ ፕሬዚደንት አይሆኑም። የጆርጅ ታውን ዩኒቨርሲቲ የመንግስት ጉዳዮች ጥናት ተባባሪ ፕሮፌሰር ሃንስ ኖኤል ናቸው፣ በአብዛኛው የፖለቲካ ሳይንቲስቶች የሚስማሙበትን ድምዳሜ የሰነዘሩት። ይሁንና የሁለቱ ዋና ዋና ፓርቲዎች ውጪ ሆነው የቀረቡትን ተፎካካሪዎች ባይደንንና ትራምፕን የምርጫ ዘመቻዎች ያሳሰበው ጉዳይ ኬኔዲ በሺዎች የሚሰሉ አነስተኛ ድምፆች ሊያገኙ ከሚችሉባቸው ግማሽ ደርዘን ከሚሆኑት አንድ ጊዜ ዲሞክራት ሌላ ጊዜ ደግሞ የሪፐብሊካን እጩ በመምረጥ በሚታወቁት ግዛቶች ምርጫዎች የመሳተፋቸው ዕድል ነው። የዚያን ግዛት ውጤት ሊቀይር ይችላል። እናም ይህ በግዛቱ በሚካሄደው ምርጫ የሚገኘውን ውጤት ወደ አንዱ እንዲያዘነብል ሊያደርገው ይችላል። ግዛቱ በሆነ መጠን በርከት ያለ ድምፅ ያለበት ከሆነና ምርጫው በመጨረሻ ይሆናል ብለን እንደምናስበው በአነስተኛ ድምፅ ብልጫ አሸናፊው የሚለይበት አይነት ከሆነ ያኔም የምርጫ ፉክክርን ውጤት ሊለውጠ ይችላል። ማለት በሁሉም ግዛቶች ምርጫ እጩ ተፎካካሪ ሁኝ ይቀርባሉ። በሐምሌ ወር በሁሉም ግዛቶች የእጩ ካርድ ስሜ ይሰፍራል። የሦስተኛ ወገን ተፎካካሪ በመሆን በአንዳንድ ግዛቶች ምርጫ ከሚሳተፉት ሌሎች የግል ተፎካካሪዎች ይልቅ ኬኔዲ አንድ ጎላ ድላላቸው ይኸውም ስማቸው የሚታወቅ መሆኑ ነው። አባታቸው ቦቢ ኬኔዲ በነፍሰ ገዳይ ጥይት ተመተው እስከተገደሉበት ጊዜ ድረስ በአውሮፓውያኑ የዘመን አቆጣጠር በ1968 በተካሄደው የዲሞክራት ፓርቲው ፕሬዚዳንታዊ ቅድመ ምርጫ ዋና ተፎካካሪ ነበሩ። አጎታቸው በስልጣን ላይ ሳሉ እንደ አውሮፓውያን የዘመን አቆጣጠር በ1963 በተመሳሳይ በነፍሰ ገዳይ ጥይት ተመተው የተገደሉት ፕሬዚዳንት ጆን ኤፍ ኬኔዲ ነበሩ። እርሳቸው የምርጫ ተፎካካሪ ሆኖ መቅረብ የኬኔዲ ቤተሰብ አባላት ደስተኛ አይደሉም። ይህን አቋማቸውን ግልጽ ለማድረግም በርካታ ጥረቶችን አድርገዋል። የግል ተፎካካሪ ሆነው የቀረቡትን ሮበርት ኤፍ ኬኔዲ ጁኒየርን የገዛ እህታቸው ኬሪ ኬኔዲን ጨምሮ የኬኔዲ ቤተሰብ አባላት ባይደንን ከበው ያደረጉትን ይህን የመሰሉ ዘመቻዎች የሚሰማንን በማያሻማ ሁኔታ ግልጽ ማድረግ እንፈልጋለን። ለአሜሪካ ከሁሉም ተመራጭ የሆነው መንገድ ጆ ባይደንና ካማላ ሀሪስን ተጨማሪ አራት ዓመታት እንዲያስተዳድሩ መምረጥ ነው። እንደ ፕሮፌሰር ኖኤል አስተያየትም ኬኔዲ ክትባቶችን በተመለከተ የኮቪድ-19ን አመጣጥና እንዲሁም የአባታቸውንና ያጎታቸውን ግድያ አስመልክቶ የሚያራምዱት አወዛጋቢ አቋም አንዳንድ ደጋፊዎችን አስገኝቶላቸዋል። ኬኔዲ አሁን ከዲሞክራቶች ይልቅ በሪፐብሊካኖች ዘንድ ይበልጥ ታዋቂ ናቸው። ይሁን እንጂ ያ ምናልባትም ባመዛኙ እርሳቸው ስለ ሌሎች ዲሞክራቶች መጥፎ ነገር የሚናገሩ ዲሞክራት ወይንም የቀድሞ ዲሞክራት በመሆናቸው ነው። በዚህም የተነሳ ሪፐብሊካኖች ያንን መስማት ይወዳሉ፣ አስደሳች ነገር አድርገውም ያዩታል። ነገር ግን ለዚያ ሲሉ ለዶናልድ ትራምፕ የሚሰጡትን ድምፅ ለእርሳቸው እንዲሰጡ አያደርጋቸውም። የኬኔዲ ምርጫ ዘመቻ ታዲያ ከእጩ ተፎካካሪው ከኬኔዲ ከራሳቸው ጋር አሊያም ስለ እርሳቸው ሆነው ከሚቀርቡት ሰው ጋር ለሚደረግ ቃለ ምልልስ የአሜሪካ ድምፅ ያቀረበላቸውን ግብዣ የምርጫ ዘመቻው የሚሰጣቸውን ቃለ ምልልሶች ለጊዜው ለዩናይትድ ስቴትስ ታዳሚዎች ከሚያቀርቡ የአሜሪካ መገናኛ ብዙሃን ጋር ብቻ ለማድረግ ወስነዋል ሲል ሳይቀብለው ቀርቷል። ክቡራትና ክቡራን አድማጭ ተመልካቾቻችን የቀደመውን የመጀመሪያ ክፍል ነበር የተከታተላችሁት። አሁን ወደ ሁለተኛው አጋማሽ እየዘለቅን ነው። ለዚህ ክፍልም በርከት ያሉ ዘገባዎች እና ቅንብሮች ይዘናል። አሁን ቀዳሚውን እናሰማችኋለን። ለዚህ ክፍል ቀዳሚ የሆነው በዚህ በዩናይት ስቴትስ የአመጋገብ ስርዓትንና ለዚህም ለሚከተለው ብርቱ የጤና ችግር የተሰጠውን ትኩረት ይመለከታል። በአሜሪካ በሚሊዮኖች የሚቆጠሩ ሰዎች በሕይወት ዘመናቸው በአንድ ወቅት ከአመጋገባቸው ጋር ለተያያዘ ከባድ የጤና ችግር ይጋለጣሉ። በኮቪድ-19 ወረርሽኝ ጊዜም የሕክምና እርዳታ ያስፈልጋቸው የነበሩ ሰዎች ቁጥር ጨምሮ ታይቷል ይሁን እንጂ ነጭ ባልሆኑ የህብረተሰብ ክፍሎች የሚከሰተው ከአመጋገብ ጋር የተያያዘ የጤና ችግር በቂ ትኩረት ሳይሰጠው ቀርቷል ነው የሚለው የሆነ የጤና ችግር በቂ ትኩረት አልተሰጠውም ያለው የፒቢኤስ ኒውስ አወር ፕሮግራም ዘጋቢዋ አምና ናዋዝ ያጠናቀረችው ዘገባ ነው ቆንጅት አየ እንደሚከተለው ታቀርበዋለች ሬ ብራውን በአመጋገቧ የተነሳ ለተከሰተ ህመም መጋለጧን ለአመታት ከቤተሰቧ ደብቃ ነው የኖረችው። ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ነውር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም፣ የነጮች ችግር ነው እኛ አበላል እናውቃለን ሲል ሰምቸዋለሁ። ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድን ነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው? ነጭ ሴት የምታያቸው ይመስለኛል። በእውነትም ብዙዎች እንደዚያ ነው የሚመስላቸው እኔም ሁሉ የምታይኝ ነጭ ሴት ነች። ወጣት ነጭ ሴት ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎችን ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሀን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ። ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን ወጣት ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው። የሆነ ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ኬረን ጄኒንግስ ማቲስ ያስረዳሉ። በሕይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ሕመም የሚጋለጡ ሴቶችን ቁጥር ካየ ነው። የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል። ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል። ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይ ጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ ለምሳሌ ሐኪም ምርመራ አድርጎ ከአመጋገባቸው ጋር ተያይዞ ጤናቸው መታወቁን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ከአመጋገቧ ጋር ተያያዥ ይሆን እንደሆን ብሎ ምርመራ ላያደርግላትም ይችላል። የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያ እና ቢሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮዊ ህመሞች ተጠቂ ሆና ቆይታለች። ታክማው ግን አታውቅም። የኢንሹራንስ ኩባንያዎች እሺ አይሉም። በቃ ምግብ መብላት ነው አይላሉ። ዶክተሮቹም አይሰሙሽም። ምግብ ቢይ ነው የሚሉሽ። ስለዚህ በጣም ከባድ ነው። ጥቁር መሆኗ ይበልጡን ያከበደው ይመስላት ይሆን አዎ እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ የገደለኝ እንደሆነስ ከባድ ይሆናል አልኩት ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሯዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከሺህ በላይ ሰዎች እንደሚሞቱ ይነገራል። ትሬብራውንም ህመሟ በእሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች። በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከእንቅልፌ ስነቃ ሞተሽ ባገኝሽ ብዬ እፈራለሁ፣ ያንን ኃላፊነት አልችለውም፣ ይከብደኛል አለችኝ። እናም ትሬ አብረው ከሚኖሩበት አፓርታማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት። እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው አንድ ሌላ ሰው መጥቶ አንችነትሽን ቢቆጣጠር ማለት ነው። ያ ሰው እያዋሸ እያሳሳተ አንቺን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው። ለብዙዎች ሰዎች ሳይገናኙ የቆዩበት ያለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት የአመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች። ኮቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጭ እንደሆነ ተሰማን። ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል አይ፣ አንመረቅ እንላለን ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወተኛ ያቃል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው። ሞሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ አኖሬክሲያ ወይም ወፍራለሁ በሚል ከመጠን ያለፈ ፍራቻ፣ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ህመሟ መጥፎ ደረጃ ላይ ደርሶ እንደነበረ ትናገራለች። የ19ኛ ልደት በዓሌን ራሴን በማስራብ አሳለፍኩት። አኖሬክሲያ የልደት በዓሏን እንዴት እንዳበላሸባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሁፍ እንዲህ ስትል ትናገራለች። ኬኩ ተቆረሰ፣ ለእኔም ተሰጠኝ። የራሴ ልደት ኬክ ነዋ። ደግሞም ቤተሰቤ በሙሉ ይመለከተኝ ነበር። አንዴ የጎረስኩና እሪብ እያለቀስኩ በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያዝኩት። ለምን መብላት እንዳቃተኝ አላቅም። በዛ ጊዜ ነበር ሞሊና የህክምና እርዳታ እንደሚያስፈልጋት የገባት። ብስክሌት ትነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ስለሄዱ እሱን ሁሉ ማድረግ አቃተኝ። መኪና እየነዳሁ ስጓዝ እጆቼም እግሮቼም በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የሚሄደው መንዳት ያቀተኛል። ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩም። የሄድንበትም ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም፣ መምጣት አትችሉም አሉን። መጨረሻ ሞሊና ባለፈው ክረምቱ ላይ በሆስፒታል ሕክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ሕሙማን ቁጥር በእጥፍ አድጎ የነበረ ሲሆን ሕክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ። አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች ለሚመጡ የአመጋገብ ችግር ታካሚዎች በተለይ የሚሰጠው ሕክምና ባህላቸውን ባገናዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው። ከአመጋገብ ጋር ተያይዞ የሚከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ ባለፉት አመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆችም ግንዛቤው አልነበራቸውም። በተለይ የአይምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል። ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል። ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144 ሺህ ተከታዮቿ ከመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች። ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር። ግሎሪያ ሉካስ በህመሟ ጊዜ የህክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ህክምና ተቋም ሄዳ ነበር እዚያ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት እድል ስላገኘው ብቻ ነበር። ብዙ ሰዎች፣ ጥቁሮችና ሌሎችም ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ህክምናው እጅግ በጣም ውድ ነው። ሄረን ጄኒንግ ማቲስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሄዳበታለች። እንዲህ ስትል ታስረዳለች። በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ሕመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል። በአሁኑ ጊዜ ትሬብራውን ኑሮዋን ለማስተካከል እየተጣጣረች ነው። አያቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው። በስንት ጊዜ ድምጿን ሰማው! ሀሌሉያ ኢየሱስ ተመስገን። ትሬ በቅርቡ በአንድ ግብረሰናይ ተቋም እርዳታ ሕክምና እንደምታገኝ ተስፋ እያደረገች ነው። ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ የበላሁት መቼ እንደሆን ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ህመም እያለብኝ ደግሞ እሱን ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ። ትሬ ብራውን እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች። እንጅትና አመሰግናለሁ። ለምሽቱ የመጨረሻ ወዳደረግነው ቅንብር ነው። ፈጥኝ የማልፎ የጥንታዊ ብራና ዝግጅትና ስራዎች ፍላጎት በኢትዮጵያ እያንሰራራ ነው ይለናል። ነባሩን የብራና ዝግጅትና የብራና ላይ ስራዎች ለአዲሱ ትውልድ የማስተዋወቅ ፣ ቅርሱንም የማስቀጠል ዓላማ ያለው ንጹህ ምንጭ ለኢትዮጵያ በሚል ርዕስ በተካሄደ ውይይት አውደርኢ ላይ ባለፈው ሳምንት በአዲስ አበባ ተካሂዷል። ኬኔዲ አባተ ተከታትሎታል። በአዲስ አበባ ጊዮን ሆቴል ከሚያዝያ 4 እስከ 13 ቀን በተካሄደው የብራና ላይ ስራዎች አውደ ርዕይ ከብራና ቅጠሎችና ከጽህፈት መሳሪያዎች አዘገጃጀት አንስቶ የብራና መጽሐፍት፣ የብራና ላይ ቅዱሳት ስዕላትና ሌሎች የብራና ውጤቶች አዘገጃጀት ለጎብኚዎች እይታ ቀርቧል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተዘጋጀው አውደ ርዕይ ጥንታውያን የብራና መጽሐፍትና የተጻፉባቸው ፊደላት፣ ነባርና ሕያው ኢትዮጵያዊ ቅርሶች እንደሆኑ ተመልክቷል። ሌጦውን ፍቆና አለስልሶ የብራና ቅጠልን ለጽህፈት ከማሰናዳት አንስቶ የመጽሐፍቱን የሥነ ጽህፈትና የድጉሰት ጥበባት የሚያስቃኙ ሂደቶች በአውደርዩ ትዕይንቶች ላይ ቀርበው ዝርዝር ገለጻ ተሰጥቶባቸዋል። የአውደርዩ አዘጋጅ የሆነው የሐመር ብርሃን የብራና መጽሐፍት ስራ ድርጅት የሕዝብ ግንኙነት ኃላፊ የሺመቤት ሲሳይ ስለ ዝግጅቱ ታስረዳለች። እያሳየን ያለ ነው ብዙ የእደ ጥበብ ውጤቶች አሉ። በሐመር ብርሃን ላይ የሚሰሩትንም በአጠቃላይ ነው እያሳየን ያለ ነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት እንዴት ነው ፊደላትን ሲቀባበሏቸው የነበረው፣ የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ከዛ ቆዳ ተፍቆ ብራና እንዴት ይሆናል ከሆነ በኋላ ቀለማቶች እንዴት ይሰሩ ነበር የሚለው ቀለማትና ብራና ከተዘጋጀ በኋላ ደግሞ ጽሑፎች እንዴት ይጻፋሉ፣ መጽሐፍቶች መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም የድቦ ስራት እንዴት ይሰራላቸው። ስዕል ላይ ስንሄድ ደግሞ ስዕላት እስከ አራተኛው ምዕተ ዘመን እስከ ሀያኛው ምዕተ ዘመን ከየት ወዴት ደረሰ የሚለውን ነገር የሚያሳይ ትዕይንት አለን። አውደ ርዕይ የተዘጋጀው ለሁለተኛ ጊዜ ሲሆን ስለ ዓላማው የሕዝብ ግንኙነት ኃላፊዋ እንዲት ገልጻለች። ዓላማ አድርገን የተነሳ ነው ብራና የሚባለው ነገር ቀርቶ የነበረ ነገር ነው የሚመስለው ብዙ ሰው እና አሁንም እየተሰራ እንዳለ ለኅብረተሰባችን ለማሳወቅ እንዲሁም ደግሞ እኛ ኢትዮጵያውያን የነበረንን ጥበብ ትተን ወደ ውጭ ነው እየሄደን ያለ ነው እና ራሳችን ያለንን ጥበብ ብንጠቀም ከፍ ያለው ደረጃ ላይ እንደርሳለን የሚለውን ነገር በደንብ ግንዛቤ ሰዎች እንዲያገኙት በተለይ ህጻናት ላይ ብዙ ነገር እየሰራን የምንገኘው። በርካታ ኢትዮጵያውያንና የውጭ ጎብኚዎች አውደርዩን በስፍራው ተገኝተው ጎብኝተዋል። ከሁለት ታዳጊ ሴቶች ልጆቻቸው ጋር ሲጎበኙ ያገኘናቸው አቶ ሄኖ ካበበ አስተያየታቸውን ሰጥተውናል። ዋናው ዓላማ የዚህ የመጣሁት የስራና አሰራሮችን ታሪኩንም፣ ቅርሱንም፣ አሰራሩንም ይሄ የእኛ ቅርስ ነውና ከበፊት ወደዚህ ለእኛ መጥቷል አሁን እየተዳከመ ስለሆነ ለልጆቼ ማሳየት ፈልጌ ነው። ቀጣይነት እንዲኖረው ለማድረግ እንግዲህ ፍላጎት ካላቸው ደግሞ አሳይተን እንዲማሩበትም ትምህርት ቤትም አለው ዝግጅት። ከዚህ እንትን ለሁለት ወር የሚሰጥ ትምህርት አለ። ፍላጎት የሚያሳዩ ከሆነ ወደዛም እንዲገቡ አሳባለሁ። የስምንት ዓመቷ ሕፃን ሀሴት ሄኖክ ከጉብኝቷ በኋላ ስለ ብራና ስራ ፍላጎት እንዳደረባት ትናገራለች። ስለምን ምን ምን ተመረሸላ ለምሳሌ ቀይ ቀለምን የምናዘጋጀው ከቀያፈር ከኢንጆሪ ፍሬ፣ ከተለያዩ ቀይ አበቦች፣ ከቀይ ድንጋይ ማዘጋጀት እንችላለን። ጥቁር ደግሞ ከኩራስ ጭስ፣ ከቅጠሎችን በማቃጠል ጥቁር ቀለም ለብራና ጽሁፍ የሚሆኑትን ማለት ነው። ነዛ በሞከረ ሐመረ ብርሃን የብራና መጽሐፍት ሥራ ድርጅት የቀደምት ኢትዮጵያውያንን የብራና ሥራዎች ለማስቀጠል ከአምስት ዓመት በፊት በአምስት ወጣቶች የተመሠረተ ነው። መስራች ወጣቶቹ ቁጭት ያነሳሳቸው መሆናቸውን የምታስረዳው የህዝብ ግንኙነት ኃላፊዋ የሺመቤት፣ ከአውደሪ ዝግጅት ባለፈ ቅርሱን ለማስቀጠል ትምህርትም እየሰጠ እንደሚገኝ ተናግራለች። አውደሪዎች ብቻ ማዘጋጀት ጥቅም ላይኖረው ይችላል። ማስተማር የሚባል ነገር አለ። አሁን በሐመረ ብርሃን ምንድን ነው እያደረግን ያለ ነው። ያለችን ቦታ በጣም ጠባብ ስለሆነች ለስራም ለትምህርትም ለብዙ ነገር ስለምንጠቀማት ቦታ እስክናገኝ ድረስ የተወሰኑትን ትምህርቶች እንደ እቅድ ብቻ አስቀምጠን፣ ጥንታ ያሳሳር ዘይቤ ላይ ግን እስከ ሶስተኛ ዙሪያውን ሊያስመረቀን እንገኛለን። ስለዚህ ሐመረ ብርሃን ላይ የብራና ስራ ብቻ ሳይሆን እውቀትን ማስጨበጥ ትውልዱ መቀጠል አለበት የሚል አለማስላለን። በዚህ እየቀጠለን ያለነው እንግዲህ የአቅማችንን እየሰራ እንገኛለን። ድርጅቱ እስካሁን ከሁለት መቶ በላይ የብራና መጽሐፍትን በርካታ ቅዱሳት ስዕላትንና ሌሎች የብራና ውጤቶችን አዘጋጅቶ ለጥቅም ማዋሉንም ወጣት የሽመ ቤት አብራርታለች። የብራና መዛግብት ቀደምት ኢትዮጵያውያን ልዩ ልዩ ሃይማኖታዊ፣ ታሪካዊ፣ ማህበራዊና ባህላዊ ቅርሶችን ለትውልድ ያሸጋገሩበት የጥበብ ውጤት መሆኑን የምትገልጸው የሽመ ቤት ትውልዱ ጥበቡንና ቅርሱን የማስቀጠል ኃላፊነት እንዳለበት ታመለክታል ተገኝታለች። ፋብሪካ ባልነበረበት ጊዜ ቀድመው ፋብሪካን የተለያዩ አደጉ የምንላቸው አገራቶችን ቀድመው የተሻገሩ አባቶች ነበሩ። የእነሱን ጥበብ ማስቀረት ለምን አስፈለገ? ቴክኖሎጂ መግባት ያለበትንም እያስገባን ደግሞ የድሮውን ነገር ባንጥለው ምክንያቱም የሚጠቅመን እሱ ስለሆነ። የእኛን ነገር ከጣልን ግን የትም መድረስ አንችልም። የሰው እየተቀበልን ነው ሁልጊዜም የምንኖረው በጥገኝነት ራሳችንን ደግሞ። ለመቻል የራሳችንን ነገር ይዘን መነሳት አለብን። ብራና ቅርስ ነው እያለን ከምናወራ ለምንድን ነው አሁን ማንሰራበት ሰርተን ለምንድን ነው ለሌሎቹ የውጮቹ ለእኛ እንደሚሰጡን ለእነሱ ማንሰጣቸው? ብዙ መድኃኒቶች አሁን በብራና ላይ ተጽፈው አሉ አይደለ? እነዛን ነገሮች እኛ እያመጣን ብንሰራባቸው ምንድን ነው ችግሩ? ከነሱ ሰርተውት አምጥተውት እንደ አዲስ በብዙ ገንዘብ ተቀብለን ከምንሰራ እኛ ሰርተን ደግሞ ብንሰጣቸው ምንድን ነው ችግሩ ይሄ ስንፍና የሚለውን ነገር ከራሳችን አውጥተን የአባቶቻችንን ጥበብ ማሳደግ እንደምንችል ሁሉም ሰው ይህንን አምኖበት የራሱን ነገር ከፍ ማድረግ እንዲለምድ ነው ይህንን መልእክት ነው ማስተላለፍ በአውደ ርዕዩ ላይ ከብራና ስራዎች በተጨማሪ የመስቀል ቅርጾችን ጨምሮ ሌሎች ኢትዮጵያዊ የጥበብ እድ ውጤቶችም ለእይታ ቀርበዋል ጎብኚዎችም ክህሎቱን ለመቅሰም በጥበባቱ ክወና ሲሳተፉ ተመልክተናል ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን በብራና ስራዎች ላይ ላተኮረው ቅንብሮ አመሰግናለሁ። ክቡራትና ክቡራን አድማይ ተመልካቾቻችን በእኛም በኩል ለምሽቱ የያዝነውን በዚሁ ማጠናቀቃችን ነው። ነገ ምሽት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ ከኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ደህና ደሩ። Tchau,